የአንጎላ ህዝብ ሁለት ሶስተኛ የሚሆነው በመሪነት የሚያውቀው ፕሬዝደንት ሆዜ ኤድዋርዶ ዶስ ሳንቶሽን ብቻ ነው። አብዛኛው የሀገሪቱ ህዝብም የፕሬዝደንቱ ስም የሌለበት የምርጫ ወረቀት አይቶ አያውቅም። አሁን ግን ለሰላሳ ስምንት ዓመታት ያህል ስልጣን ላይ ከቆዩ በኋላ ላለመወዳደር ወስነዋል። የአሜሪካ ድምፅ ራዲዮ ዘጋቢ አኒታ ፓውል ከሉዋንዳ ተከታዩን ዘገባ ልካለች። አዳነች ውሳየት አቀርበዋለች። ለ38 ዓመታት ያህል ሀያል ሆነው የቆዩት ጆዜ ኤዱዋርዶ ዶስ ሳንቶሽ የፕሬዝዳንትነቱን ስልጣን ለመተው ወስነዋል። ስልጣን ላይ የወጡት እንደ አውሮፓ አቆጣጠር በ1979 ዓመተ ምህረት ነበር። የአንጎላ ነፃነት ህዝባዊ ንቅናቄ የተባለው ፓርቲያቸው በታሪካዊ ምርጫ አሸንፎ ስልጣን ላይ የመቆየት ተስፋ አለው። በምርጫው ብዙም የሚያረኳቸው ተወዳዳሪዎች ባለመኖራቸው አንዳንድ ዜጎች አንመርጥም እያሉ መሆናቸው ታውቋል። አናማሪያ ኤስፒሮስ ሳንቾስ ሞንቴሮ ግን እመርጣለሁ ትላለች። ለመጀመሪያ ጊዜ ልመርጥ ነው። ምክንያቱም ምርጫው እንደበፊቱ በብዛት የሚወጣበት አይሆንም። ይህ ምርጫ ግልጽና ፍትሃዊ በሆነ መንገድ እንዲካሄድ እንፈልጋለን። በእድሜ ያልገፉት መራጮች የመምረጥ ጉጉት ያላቸው ሲሆን፣ በእነሱ እድሜ ሲገዙ የቆዩት መሪ የማይወዳደሩበትን ምርጫ መገመት ያቅታቸዋል። አንጎላ በጆዜ ኤዱዋርዶ ዶስ ሳንቶሽ አገዛዝ ስር ከዓለም እኩልነት ከጎደላቸው ሀገሮች መካከል አንዷ ሆናለች። በርካታ ወጣቶች ሥራ አጥ ሆነናል ይላሉ። ሉዊስ ጋብርኤል አንዱ ነው። ዶስ ሳንቶሽ ስለማይወዳደሩ የዚህ አመቱ ምርጫ ልዩ ይሆናል። ይሁንና ሁሉም ለመጀመሪያ ጊዜ የሚመርጡት ሰዎች ለውጥ ይፈልጋሉ ማለት አይደለም። ጋስፓር ደሚንጎስ የተባለ መራጭ በደስታ እንደሚመርጥ ገልጿል። እኔ ጥሩ ነገር እጠብቃለሁ፣ ምክንያቱም ኤምፒኤልኤ ገዢ ፓርቲ ማለት ነው ትልቅ ቤተሰብ ነውና። መንገድ ላይ ጫማ የምትሸጠው ኒያሚ ያምባ ለመጀመሪያ ጊዜ ለመንበጥ ተመዝግባለች። ዶይስ ሳንቶሽን አልናፍቀንም ትላለች። ጥሩ ኑሮ እንድንኖር ሀገሪቱን የሚያሻሽል አዲስ ፕሬዝደንት እንፈልጋለን ስትልም ተናግራለች። የሚፈልጉትም ሰው ያገኙ ይሆን? መንግስቱን የሚነቅፉት ሰዎች አይመስለንም ይላሉ። ራፋኤል ማርኩዝ የተባለ ጋዜጠኛ ያብራራል። እነዚህ ምርጫዎች ሂደቶች ናቸው፣ ምክንያቱም ውጤቶቹ ምን እንደሆኑ እናውቃለን። አብዛኛው ሕዝብም ያውቃል። ጥያቄው ምንድን ነው? ገዢው ፓርቲ ሰው ምን ያህል እንዳልረካና ደስተኛ እንዳልሆነ ያውቃሉ ወይ ነው። ለተቃዋሚዎች እኮ ምህዳር መስጠት ያስፈልጋል። ነገ በአንጎላ የሚካሄደው ምርጫ አምስት ፓርቲዎችና በብዙ ሺህ የሚቆጠሩ ተወዳዳሪዎች ስር በሰደደው ገዢ ክፍል ላይ የሚያካሂዱት ውድድር ብቻ ሳይሆን ለሀገሪቱ መጻኢ ዕድል የሚካሄድ ውድድርም ጭምር ነው።